በቡራዩ እና በአካባቢው በተደራጁ ኃይሎች የተፈጸመ ነው በተባለ ጥቃት የተገደለው ሰው ቁጥር 23 መድረሱን የኦሮሚያ ፖሊስ ኮሚሽነር አስታውቀዋል። በአዲስ አበባና በአርባ ምንጭ ከተሞች ደግሞ ለተጎጂዎች ፍትህ የሚጠይቁ ሰልፈኞች ሰልፎች ተካሂደዋል። በተፈጠረው ግጭትም ሕይወት መጥፋቱ ታውቋል። በተፈጠረው ሁኔታ ማዘናቸውን የገለጡት ጠቅላይ ሚኒስትር አብይ አህመድ በአጥፊዎቹ ላይ አጥፊዎቹ እንደሚጠየቁም ተናግረዋል። እስክንድር ፈዩ ከአዲስ አበባ ተጨማሪ ልኮልናል። የአዲስ አበባ አንዳንድ አካባቢዎችና አካባቢዎች ዋና ዋና መንገዶች የዛሬ ገጽታ ይሄ ነው። በማህበራዊ ሚዲያ የተጠራሩ ወጣቶች ቁጣቸውን የገለጹበት ከጸጥታ ኃይሎች ጋር ጭምር ፍጥጫ ውስጥ የገቡበት አደባባይ የወጡበት ምክንያትም በቡራዩና አካባቢው የተከሰተውን ግድያና ዝርፊያ እንደዚሁም መፈናቀል ለማውገዝና ፍትሕ ለመጠየቅ መሆኑን በመፈክሮችና በተለያዩ መንገዶች ገልጸዋል። ሰልፉን ተከትሎ ሁኔታዎች ከቁጥጥር ውጭ የወጡበት አጋጣሚ መፈጠሩን የገለጹት የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል እርምጃ መወሰዱንም አስታውቀዋል። ተገቢ ባሉት የፖሊስ እርምጃም አምስት ሰዎች መሞታቸውን ለሀገር ውስጥ የመገናኛ ብዙኃን አብራርተዋል። አንዳንዶቹም ቦምብ ጭምር ይዘው የወጡበት ከነቦምባቸው እጅ ከፍንጅ እዛው በነበሩ ሰላማዊ ህብረተሰብ ተጠቁሞ ፖሊስ ሊይዝ የቻለበት ሁኔታ እንዳለ ለመግለጽ እወዳለሁ። ከዛ ውጭም ለዝርፊያም በተለይ ወደ መርካቶ አካባቢ፣ ፒያሳ አካባቢ ለዝርፊያ ት የሚቃጡ በቁጥጥር ስር ለማዋል ጭምር የተገደደበት ሁኔታ እንደነበረ የተወሰኑ ደግሞ በቡድን በመደራ ት ከሰልፈኞቹ ወጣ ብለው የፀጥታ ኃይሎች የያዙት መሳሪያ ጭምር ለመቀማት ጥረት ማድረጋቸው ለመቀማት ጥረት ማድረግ ሳይሆን ከአንድ የፀጥታ ኃይል አንድ ጠመንጃ መመንጠቃቸው በዚህ ምሳቢያ በአጠገብ የነበሩ የፀጥታ ኃይሎች የማያዳግም እርምጃ ወስዶ የተወሰኑ ሰዎች መሞታቸው እና ሌሎች ደግሞ የተወሰኑ መቁሰላቸው ነው እንግዲህ ለማወቅ እስካሁን ድረስ ባለን መረጃ ለማወቅ የተቻለው አምስት የሚሆኑ ሰዎች ላይ መሞታቸው። በደቡብ ብሔር ብሔረሰቦችና ህዝቦች ክልል ጋሞ ጎፋ ዞን አርባ ምንጭ ከተማ እንደዚሁ ግጭትና ጉዳት ያስከተለ የተቃውሞ ሰልፍ ተካሂዷል። በቡራዩና አካባቢው ከሞቱት ከቆሰሉትና ከተፈናቀሉት ሰዎች አብዛኛዎቹ የጋሞ ብሔረሰብ ተወላጆች መሆናቸውን የጠቀሱት የብሔረሰቡ ባህላዊ መሪና ታዋቂ ፖለቲከኛ ካዎ ደምስ ጻራ የሰልፉ መነሻም ይኸው መሆኑን አብራርተዋል። በኦሮሚያ ክልል እና በአዲስ አበባ አካባቢ በተለይ ኦሮሚያ ልዩ ዞን የሚባለው አካባቢ እና በአዲስ አበባም ውስጥ በአምስት ወረዳዎች ከረዥም ጊዜ ጀምሮ ወደ አዲስ አበባ ከዚህ የሄዱት የገሞ ብሔረሰብ ተወላጆች ይኖራሉ። በዛ አጋጣሚ፣ ምክንያቱ ጠልቀን ወይም ቀርበን በማናውቅ ሁኔታ ካለፉት ሶስት ቀናት ጀምሮ በሮሚያ በኩል የተወሰኑ ቡድኖች በመነሳት ቤትን በማፍረስ ቤት ውስጥ ያለውን ንብረት በመዝረፍ በልመናም ይሁን በሌላ መልክ ተደናግረው ለመከላከል የሞከሩትን ሰዎች በመግደል ሕጻናትም ሴቶችም ተቆርተዋል ነው የሚባለው አደጋ ደርሶባቸው ነበር። በዛ ምክንያት ይህ የጋሞ ጎፋ ክፍለ ሀገር የጋሞ ክፍለ ሀገር ተወላጆች ናቸው። ከዚህ ነው የሄዱት እና ይህ ብሔረሰብ ይሄንን ድርጊት በመቃወም በማውገዝ በሰላማዊ ሰልፍ መልክ ለመግለጽ ለዛሬ ቀጠሮ ይዞ ተነሳስቶ ነበረ። የተወሰኑ ወጣቶች ግን ከሰልፉ አላማ ውጪ ከኦሮሚያ ክልል ጋር በተያያዙ ባንኮች ላይ ጥቃት ሊፈጽሙ መሞከራቸውንና በባህላዊ ልመና ማቆማቸውንም አቶ ደምሴ አስታውሰዋል። በከተማዋ በከተማው በሚገኘውና የአትሌት ኃይሌ ገብረስላሴ ንብረት በሆነው ኃይሌ ሪዞርት ላይ ጥቃት ለማድረስ የተሞከረው ሙከራ ግን ወደ ግጭት ማምራቱን፣ ሰዎችን መጎዳታቸውን ተናግረዋል አቶ ደምሴ። ሰዎቹም ፖሊስም ጥሰው የፈለጉትን አደጋ ለማድረስ በቤቱ ላይ ሞክረዋል። እና በዚህ መሃል ላይ ተኩስ ነበረና ሰባት ሰዎች ቆስለው ሆስፒታል ገብተዋል። ከነሱ ሰባት ውስጥ አምስቱ ቀላል ጉዳት ስለደረሰ ህክምና እየወሰዱ ነው። ሁለት ሰዎች ጥይት ሰውነታቸው አካላቸው ውስጥ ሰርጓልና ኦፕራሲዮን እናደርጋለን የሚል ከሆስፒታሉ አስተዳዳሪ ሰምቼ ነበረ። እንግዲህ አሁን እነሱ ይሞቱ አላውቅም። ሁለት ሰዎች ሞተዋል፣ አስከሬናቸው ወደ ወረዳ እየተሸኘ ነው የሚባለው። እንግዲህ ከሰባቱ ሁለቱ ከመቱ፣ ሶስቱ ህክምና ላይ ናቸው። ሁለቱ መሞታቸው ግን ተረጋግጧል። አሁን ሁለቱ ሞተዋል ያሉኝ፣ አዎ ሞተዋል የሚል ነው የደረሰኝ። በቡራዩና አካባቢው በንጹሐን ዜጎች ላይ በተፈጸመው ግድያ እንደዚሁም በደረሰው የአካል ጉዳትና ስደት ማዘናቸውን የገለጹት የደቡብ ክልል ገዢ ፓርቲ ደሄደድ ሊቀመንበርና የህዝብ ተወካዮች ምክር ቤት አፈ ጉባኤ ሙፈሪያት ካሚል ናቸው። ተጨማሪ ጉዳት ከሚያደርስ አካሄድ መጠንቀቅ እንደሚያስፈልግ ግን አሳስበዋል። ህብረተሰቡ የትኛውንም ህብረተሰብ የሚወክል ጥቃት ባለመሆኑ ተረጋግቶ ችግሩን የፈጸሙ አካላት ላይ የሚወሰደው እርምጃ ተጠናክሮ እንዲቀጥል በያሉበት ጥቃቱን ማውገዝ ተገቢ ቢሆንም የእርምጃው ተጠናክሮ እንዲቀጥል መጠየቃቸው ተገቢ ቢሆንም ከዛ ያለፈ ተጨማሪ ጉዳት እንዳይኖር ኃላፊነት በተመላበት መንገድ በትግስት የሚጠባበቁበት ሁኔታም እንዲኖር በዚሁ አጋጣሚ መልእክቴን ለማስተላለፍ እፈልጋለሁ። በኦሮሚያ ልዩ ዞን ቡራዩ ከተማ ለኮ አካባቢ እንደሚኖሩ የገለጹትና በጥቃቱ ምክንያት የተሰደዱት የሁለት ልጆች አባት እንደሚሉት ጥቃቱ የተፈጸመው ከቅዳሜው የኦነግ አመራሮች አቀባበል ስነ ስርዓት በፊት ጀምሮ ነው። ከላይ ቡራዩ ከተማ ማርያም ጀርባ ላይ ስጋ ቤት በላይ በኩል የሚባል አለ። ከዛ ጀምሮ ከጣ ጀምሮ በቃ ማታ ገብቶ ነገር የቀጠለ ቀጠለ ቀጠለ አስኮ ደረሰ። እኛም መስሪያ ቤት አካባቢ ደረሰ። እኛም ስራ ቆመን፣ ከዛ ውድ ቤት መግባትና ማውጣት አልቻልንም። መስሪያ ቤት ላይ ተደብቀን ያቺን ቀን አሳለፈን። ሐሙስ ቀጠለ። በጣም ጧፈ። በቃ ቶክስ ነበር። እነሱ ታጥቋል። በቡራዩ የተፈጸመውን ጥቃት አዲስ አበባ ፓስተር አካባቢ ከባንዲራ ጋር በተያያዘ የተፈጠረው ግጭት ተከታይ አድርገው የሚመለከቱ አሉ። ከቀያቸው ተሰደው አስኮ አካባቢ በፊውተራሪ ሀብተ ጊዮርጊስ ትምህርት ቤት ተጠልለው የሚገኙት አቶ ተፈራ ተስፋዬ ግን በዚህ አይስማሙም። የተገናኛ አይደለም። ከባንዲራ ጋር ምንም አያገናኝም። ባንዲራ ቢሆን ቢሆን ነው። እኛ ስለ ባንዲራው ስለ አዲስ አበባ አልወጣንም። እኛ ከነሱ ጋር ነበር ያለን አናቅም። ለባንዲራ ጉዳይ አይደለም። አንደኛ ንብረት ፈለጋ ነው። ሰዓት አስኮ የሚባል አካባቢ ትምህርት ቤት ውስጥ እና መድኃኒዓለም ደረጃ አንድ ትምህርት ቤት ውስጥ ደረጃ አንድ ውስጥ ነው። በቡራዩና አካባቢው በተፈጸመው ጥቃት የተገደሉ ዜጎች ቁጥር ሀያ ሶስት መሆኑን የገለጹት የኦሮሚያ ፖሊስ ኮሚሽነር አለማየሁ እጅጉ የቆሰሉም ስላሉ ቁጥሩ ሊጨምር እንደሚችል ጠቅሰዋል። ወንጀለኞቹም ማንንም የማይወክሉ ኃይሎች ናቸው ብለዋል። ምንም አይነት ምክንያት በሌላቸው ዘራቶች የተደራጀ የዘራት ቡድን ተደራጅቶ በየሰፈሩ የሰው ሕይወትን ያጠፉበት ሁኔታ ነው፣ ንብረትም ያወደሙበት ሁኔታ ነው ያለው ይሄኛው ከኋላ ምንድን ነው ያለው ምለው በምርመራ ከተረጋገጠ በኋላ ግልጽ የምደረግ ቢሆንም ሆን ተብሎ ማንንም የማይወክሉ የስዩትን ያጠፉ ቡድኖች ናቸው። ህዝቡም እዛ አካባቢ ያለውም ህዝብ ይሄን የሚኮንን የተፈናቀሉትን መልሶ ለማቋቋም አሁንም ከፍተኛ ጥረት የሚያደርግና የተደረገውንም ድርጊት እያወገዘ ያለበት ሁኔታ ስላለ ጥቂት የተደራጁ አራማኔ ስራ ፈጽሞ የነበሩት ቡድኖች ናቸው። እስካሁን ባለ ነው በቁጥጥር ስር የዋሉ አሉ። ለምሳሌ እስካሁን ወደ ሁለት መቶ ሰው ነው በቁጥጥር ስር የዋለው። የተለያዩ አስተያየቶች በተለያየ መንገድ እየተሰጡ ነው። ለምሳሌ ዛሬ በአርባ ምንጭ ከተማ ሰላማዊ ሰልፍ ነበረ። እዛ አካባቢ ያሉ አስተያየት ሰጪዎች ፖሊስ በጊዜው አልደረሰም፣ አብዛኛዎቹ የተጠቁት የጋሞ ብሔረሰብ ተወላጆች ናቸው፣ ፖሊስ በጊዜ ሊደርስላቸውና ሊከላከልላቸው አልቻለም፣ ኃላፊነቱን አልተወጣም የሚል ቅሬታ ያንጸባርቃሉ። በሌሎችም ሰዎች ይህ የተንጸባረቀ ነው። እንደዚህ አይነቱ አስተያየት ምንድን ነው የእናንተ ምላሽ? እንግዲህ ቡራዩ በዋናነት የሰፈሩበት አካባቢ ሁሉም ቦታ መኪና የማይገባበት የተለያየ ቦታ ጥፋት ያለውና በፍጥነት ለመድረስ ምች በት ሁኔታ ነው ያለው። እነኝህ የተደራጁት ነፍሱን ያጠፉ ግሩፖች ደግሞ ይሄንን መከታ በማድረግ በየሰፈሩ ተደራጅተው አሉ። ጥቁማ በሚመጣበት ሰዓት በመኪና ሄዶ እንደገና በእግር ወደዛ ቦታ ስትደረስ የመሰወሩ ሁኔታዎች አሉ። ጥቃቱ ወደ ከፋና ሰፋ ሁኔታ አመቻችቷል። ከዛ ውጭ ግን ሌሊትም ይሄ ችግር ከተፈጠረ በኋላ ሀይልን በመጨመር የተቻለ ምን ኃይል ያደረገበት ሁኔታ ነው። ቀድሞውኑ በየቦታ በየመንደሩ ፖሊስ ለመመደብ ኃይል ችግሮች ይኖራሉ። አሁን ግን ችግሩን መሰረት በማድረግ እስከሚረጋጉና ወደ ቦታ ውስጥ እስከሚመለሱ ከተለያዩ ቦታ ኃይል ጨምረን ወደዛ እንድመልሱ የማድረግ ነው። ከዛ በግለሰብ ደረጃ ችልተኝነት ያሳዩ የፖሊስ አባላት ካሉ ግን ተጠያቂ ይሆናሉ ብለዋል የፖሊስ ኮሚሽነሩ። የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል በበኩላቸው በቡራዩና ና በአንዳንድ የአዲስ አበባ አካባቢዎች የተፈጸመው ወንጀል በፖለቲካ ድርጅቶች ስም የተቀነባበረ መሆኑን ለሀገር ውስጥ የመገናኛ ብዙኃን ገልጸዋል። ወንጀሉ በደንብ የታቀደና ና ሁለት ዋና ዋና ክብ የሚባሉ ድርጅቶች ስም የፖለቲካ ድርጅቶች ስም የተቀነባበረ ግን በአንድ ኮማንድ ሴንተር የሚመራ ትልቅ የጥፋት እቅድ ነው። ይሄን እቅድ ታች ያሉ የጸጥታ መዋቅሮች ሊያውቁት ይችሉ ነበር ወይ? ቀድመው ሊደርሱበት ይችሉ ነበር ወይ? ሌላ ጉዳይ ሆኖ ነቅቶ በአካባቢያቸው በየቀበሌው ህብረተሰቡን አስተባብረው ነቅተው የጸጥታ ችግሮችን ከመመከት አንጻር ኃላፊነት መውጣት ያለባቸው ኃላፊነት አለ። መውሰድ ያለባቸው ኃላፊነት አለ። ስለዚህ ከዚህ አንጻር የተወሰኑ ክፍተቶች ነበሩ። ወንጀሉ በየትኞቹ የፖለቲካ ድርጅቶች ስም እንደተቀነባበረ ግን ኮሚሽነሩ አልጠቀሱም። ከቡራዩ በተጨማሪ በአዲስ አበባም ከሶስት መቶ በላይ ተጠርጣሪዎች በቁጥጥር ስር መዋላቸውን ግን ኮሚሽነሩ አመልክተዋል። በንጹሃን ዜጎች ሞትና በደረሰው የአካል ጉዳት ማዘናቸውን የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ ለሟቾቹ ቤተሰቦች መጽናናትን ተመኝተዋል። መንግስት ጉዳዩን አጣርቶ እርምጃ እንደሚወስድም አረጋግጠዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ